የአመቱ ምጥ ነጠላ ዜማ አሸናፊ አድርጎ ሮፍ ና አንድ መቶ ሁለት ነጥብ አንድ ለዛ በሚል ስም የሚታወቀው የሬዲዮ ፕሮግራም አማካኝነት የተዘጋጀው አመታዊ ሽልማት አንጋፋ የሙዚቃ ባለሙያዎችና ድምጻውያንን ጨምሮ ደራሲዎች፣ የፊልም ባለሙያዎችና ተዋንያን ታድመው ነበር። ለዛ ሽልማት በጥበብ ዙሪያ በተለይም በሙዚቃና ፊልም ዘርፍ ላይ በሕዝብ ምርጫ በየአመቱ ሽልማትን ሲያዘጋጅ ስምንት ዓመታትን አስቆጥሯል። የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ ስለ ዘንድሮው ሽልማት ሂደት ባጭሩ ገልጾልናል። ካለፉት ስምንት አመታቶች ምን ይለዩታል የሚለውን ጉዳይ ካነሳል፣ ዘንድሮ ብዙ ህዝብ ተሳትፎበታል። ይሄ የማይሆነበት ምክንያት የሶሻል ሚዲያው በደንብ በመጠቀማችን ነው። የሚገርመው ከመላው ዓለም የሚገኝ ኢትዮጵያውያንም ድምጾቻቸውን ሰጥተዋል። እርግጥ ከአዲስ አበባ ከኢትዮጵያ ከኢትዮጵያ በአጠቃላይ የተሰባሰበው ድምጽ ተመራጮቹ ወይም ደግሞ ከተሸላሚዎቹ በበለጠ የሸላሚዎቹ ታሪክ በሰፊው ሲነገር ነበር ያመሸው እና ይህንን የፈለጋችሁበት ምክንያት ምንድን ነው? ምን በጣም ጥሩ እነዚህ ሰዎች ይሄ ውድድር ከመጀመሩ በፊት ብዙ የሰሩ ናቸው። አሸናፊ ቢሆኑ፣ ተወዳዳሪ ቢሆኑ፣ ተሸላሚ ቢሆኑ ይወራላቸው ነበር። የዚህ ዘመን ትውልድ ደግሞ በይበልጥ እንዲያውቃቸው የምንፈልግበት አጋጣሚ ነው ይሄ። ለዚህም ነው መርጠን እነዚህም ትልልቅ ሰዎች ሸላሚ ያደረግናቸው እና ታሪካቸው በይበልጥ መነገር እንደውም ከተሸላሚዎቹ፣ ለምሳሌ የአመቱ ምርጥ አዲስ ድምፃዊ በሚለው ምድብ ሮፍናን የተሸለመው ሮፍናን አንድ አልበም ሰርቶ በመጀመሪያው አልበም ነው የአመቱ ምርጥ አዲስ ድምፃዊ የተባለው። እነዚህ ሰዎች ምናልባት እኮ ሰለሞንም ብታዩ ከአስራ ሁለት በላይ አልበም ሰርተዋል። ሌሎቹም እንደዚህ በጣም ትልልቅ ያሻበራ ሞላ ማየት ይቻላል። የህይወት ጉዞአቸው በጣም ጥልቅ ነው። እሱንም ከተሸላሚዎቹ በላይ የሰሩት ስራ እውቅና እንዲያገኝ ስለምንፈልግ ያው በየአመቱ እንደምናደርገው በሁለት ሺህ አስር ዓመተ ምህረት በሞት ያጣናቸውን የኪነ ጥበብ ባለሙያዎች የምናስታውስበት ሰዓት ነው። ይህ ሰዓት ልብሳቸውን ይማርልን ለማለት እንወዳለን። እያንዳንዱን የሚነካካ ሽልማት አላዘጋጃችሁም እና ምክንያታችሁ ምንድን ነበር? አንደኛ፣ አሁን ገና ስምንተኛችን ነው። አነስ አድርገን እየጀመርን ከፍ እያለን እንሄዳለን። በየአመቱ ካታጎሪ እየጨመርን ነው የምንሄደው። አሁን ያለፈው አመት ነው ተከታታይ የቴሌቪዥን ፊልም እየመጣው። ሁለተኛ፣ ለምሳሌ ይህንን ነገር አሁን ያነሳሻቸውን ቤስ ሲኒማቶግራፈር፣ ቤስ ፒክቸር፣ ምርጥ ሲኒማቶግራፈር የሚለው ይህን እነዚህን ዘርፎች አካተትን። የህዝብ ድምጽ አይሆንም። የህዝብ ድምፅ ስንት ነበር ያልከኝ? የህዝብ ድምጽ ምን ያህል ነበር ነው ያልከኝ? ፊልሞቹ ላይ አርባ ፐርሰንት። ስልሳ ፐርሰንት ግን ለዳኞች ነው የሰጠ። ዳኞቹ እነማን ናቸው? በምን መስፈርት ነው ዳኞቹ ራሳቸው የተመረጡት? በምን መስፈርት ሲኒማቶግራፈሮች አሉ፣ ዳይሬክተሮች አሉ፣ ጸሐፊዎች አሉ። ራሱ የዳኞቹን በሁለት ነው የከፈልነው። እነዚህ ከዳኞቹ ስልሳ ፐርሰንት ውስጥ እነዚህ አርባ ፐርሰንቱን ይወስዳሉ። ሀያ ፐርሰንቱን ደግሞ የሚወስዱት ከተማችን ላይ የተለያዩ ሲኒማ ቤቶች አሉ። ከነዛ ውስጥ የተመረጡ ስድስት ሲኒማ ቤቶች ሀያ ፐርሰንት ሰጥተናል። ከሰላሳ ሰባት ዓመት በላይ ለበርካታ የሙዚቃ አድማጮች ጆሮ ቅርብ የሆኑ ከአንድ ሺህ ሁለት መቶ በላይ የሙዚቃ ግጥሞችን ደርሷል የዘንድሮው የለዛ የህይወት ዘመን ተሸላሚ ይልማ ገብረአብ እንኳን ለዚህ ከማበቃ ይልም እየወዳ ነው ይ ይህ ሽልማት ነገር ይሄ ነው። እስካሁን የማውቀው እና የህይወት ዘመን ሽልማት ነው የኔ ሰጡኝ። የሆነም እኔ እንትኑ ነው እንቅስቃሴው መፈጠሩ አቅማቸው ምንም እንኳን አነስተኛም ቢሆን ገንዘብም ባይኖረው፣ በቃ ባለሙያችን እናክብር ብለው መዘጋጀት መነሳሳት። ማንኛውም አድማጭ የሚያስታውሳቸው በትንሹ ስድስት መቶ የሚሆኑ አለ። ነገር ግን ስራቸው ከሺህ ሁለት መቶ አያንስም እና ያን ጊዜ በየአመቱ ስለሚወጣ ለእያንዳንዱ ወሳኝ ብዙ ነገር ብዙ ስራ የመስራት እድል አግኝተናል። በፍረንት አእምሮ ብቻ ነው ሰባ አንድ ግጥም ነው የጻፍኩት አረጋኝ ከሰማኒያ አንሱ እንደ አረጋኝ የጻፍኳቸው ቤዲት አደሰ እንደዚህ ከሰላሳ ማያንሱ አስቴር አወቀ እንደዚህ ብዙ ናቸው። እነ መሀሙድ ምናምን አሁን ዘፈኖች ላይ የምትሰማቸው ገበያው ላይ ያሉትን ልበልህ እነሱ ግጥሞች ላይ ያለ አስተያየት ምንድን ነው? በጥሩ ምጎኑ በደካማ በደካማም ጎኑ አሁን የምሰማቸው ምንም ያስደስ የማፍርባቸው ውዱ አሉ ልጆቹ አሁን የሩጫ ዘመን ሆነ እና ቁጭ ብለው ረጋ ብለው ማሰብ የቻሉበት ጊዜ አይደለም። እና ትንሽ አንዳንድ ኮርሶች ቢሰጧቸው እውነቴን ነው። እኛ እኮ በደርግ ጊዜ እኮ በሬዲዮ እኮ የፍቅር ዘፈን እንዳይሰማ የተከለከለበት ጊዜ ነበር። እየተወገዝን ምናምን ያለ አድናቆት ያለ ምስጋና ነው ያን ያህል ዘመን የሰራ ነው። እና አሁን በጣም የተበራጡ ነው ልጆቹ፣ የተመሰገኑ የተደነቁ ነው። በፈለጉት ሚዲያ የፈለጉት ዘፈን ስልክ ደውሎ ልቀቅልኝ የሚለው ናቸው። ራሳቸው ዘፈን እና ግን እንትኑ ላይ አላተኮሩም። አይ እሺ ፍሬ ነገሩ ላይ አላተኮሩም እና ፍሬ ነገር ደግሞ የግድ ያስፈልጋል። ለህዝብ ነው የሚሰጨው እና ስለዚህ እዛ ላይ ቅር ይለኛል አሁንም። አሁን ቆሞ ማሰብ ያስፈልጋል ግን እኔ ማልመራው ጉዳይ ነው። ያው ያለኝ ስሜት ለመግለጽ የምችለው የዓመቱ ምርጥ የቴሌቪዥን ተከታታይ ፊልም ምን ልታዘዝ ከተጀመረ ስድስት ወራትን ያስቆጠረው ምን ልታዘዝ በተከታታይ የቴሌቪዥን ድራማ ዘርፍ ተሸላሚ ነበር። ደራሲው በኃይሉ ዋሴ በቅጽል ስሙ ዋጄ፣ ተመሳሳይ እውቅና ለሙያተኛው መሰጠቱ የበለጠ እንዲሰራ ያበረተዋል ይላል። ኃላፊነት ይጨምራል። ይሰው እያየ የተከታተለ የውድዱ እንደሆነ ማሰብ ማለት ነው ሌላ በደንብ በጥንቃቄ እንደተሳየ እና ከዚህ የበለጠ በደንብ ፎከስ እንዳደረገ እንደዛ ነው አሁን እየተሰማኝ ያለው እና ጥሩ ነው። ግን ኃላፊነቱን ነው ሙ የተሰማ ከሽልማቱ የበለጠ ኃላፊነት ነው የተሰማኝ እና ደስ ብሎኛል። ኃላፊነቱም ደግሞ ሁ እንግዲህ እግዚአብሔር ጋ ወጣለሁ ብዬ አስባለሁ። ስለዚ ወጣለን ብዬ አስባለሁ። ሁ እንደዚህ አይነት ሽልማቶች መኖራቸው ጥቅሙ ምንድን ነው ትላለህ? ትልቁ ጥቅም ያሰባስባል፣ ያገናኛል። ስለዚህ ጥቅሙ ምንድን ነው? የሚያበረታታ የሚመራ በኋላ ቀስ ብሎ ፋይናንሽል ኤድ የሚያደርግ ምናምን ኢንስቲቱሽን መሆን ማደግ ይችላል። ለዛ አሁን ለምሳሌ ማለት ነው ሰው እንደዛ ወደዛ ደረጃ ድረስ መድረስ የሚችል ሽለባሰሆነ ያስፈልጋል። እና ከማበረታታቱ በተጨማሪ ረዳት ይሆናል። አርቶ እያስተባለሁ ምንድን ነው ከባዱ ነገር ምን ልታዘዝ ላይ ይሄ እንደዚህ አይነት ስራዎች ወቅታዊ መሆን አለባቸው። የአገሮቹ ውስጥ የሚካሄዱ ሁኔታዎችን መከታተል ያስፈልጋል። ከዛ ደግሞ ስራው ሁሉ የሚሰራ ነው አንድ የተርቀሽ ቁጭ የምትይው ስራ አይደለም። በባካፕ ምናምን የምትሰሪ ስራ አይደለም። ምክንያቱም ያረጃሉ፣ ሶስት ሳምንት ሁለት ሳምንት የተቀመጠ አንዳንድ ሀሳቦች ያረጃሉ። ኮዝ በጣም ወቅታዊ አሁን አይተሽ ከሆነ ኛ ከጊዜው ጋር ጉዳዮች አሉት እና እነሱ እነሱን ሀሳቦች ሚስ ይደረጋሉ እና ያ ከባድ ያደርገዋል። ከዛ ደግሞ ፖለቲካል ሀሳብ አለው እና ፖለቲካል ሀሳቡ ጥቁርና ነጭ ብቻ በወዘበት ሀገር ላይ ግራጫ ሀሳብ ማስተናገድ ከባድ ነው። ግራጫ ሀሳብ ስለሌለ ወይ ጥቁርነሽ ወይ ነጭ ነሽ ትባያለሽ። የፓርት ከባድ ነው ግን ያንን እናውቀዋለን እኛ፣ ኦልሬዲ ስንሰራው እንደዚ አይነት ነገር ሊገጥመን እንደሚችል ስለምናቅ ወዲ ፈቀደን ነው የገባነው እዛ ውስጥ። አንድ መቶ ሁለት ነጥብ አንድ ለዛ የሬዲዮ ፕሮግራም አማካኝነት የተዘጋጀው የለዛ ሽልማት አቅሙን በማሳደግ በሚቀጥሉት ቀጣይ አመታት የሽልማት ዘርፉን በማስፋት እውቅና መስጠቱን እንደሚቀጥል የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ በመጨረሻ አስታውቋል። Touch you, tell me first or so, so. Love will now.